the voice of america y eh america dims radio tabano. ba 19 na ba 25 meter band ndium sat ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 27 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል። የምናስተናግዳችሁ ቆንጂት ታይና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አደረገች። this aid comes at a very critical moment right now for what's going on in Ethiopia. An estimated 7.8 million እርዳታ በወሳኝ ወቅት በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዳይሬክተር ማት ኒሚስ በተለይ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት። የዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አድርጋለች። ደቡብ ሱዳን ውስጥ ዋና ከተማዋን ጁባን ዩጋንዳ ወሰን ላይ ከምትገኝ ከተማ ጋር በሚያገናኝ ጎዳና ላይ አውቶቡሶች ላይ ጥቃት ደርሶ ቢያንስ ስድስት ሰዎች መገደላቸው ተገለጸ። ሌሎችም ዜናዎች አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አድርጋለች። ይህ አዲስ ድጋፍ አሜሪካ በዘንድሮው 2017 በአውሮፓውያን 2017 ዓ.ም ብቻ ለኢትዮጵያ የሰጠችውን እርዳታ ወደ 363 ሚሊዮን ዶላር እንደሚያደርሰው በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዲሬክተር ለቪኦኤ በሰጡት መግለጫ አስታውቀዋል። ኬንያ ውስጥም በቀጠለው ድርቅ ወደ ሁለት ነጥብ ስድስት ሚሊዮን ለተጠጋ ህዝብ አጣዳፊ እርዳታ የሚሰጥ መሆኑን ዩኤስኤአይዲ አስታውቋል። ደቡብ ሱዳን ውስጥ ዋና ከተማይቱን ጁባን ዩጋንዳ ወሰን ላይ ካለችው ኒሙሌ ከተማ ጋር በሚያዋስነው ጎዳና ላይ በአጀብ ይጓዙ በነበረው አውቶቡሶች ላይ በደረሰ ጥቃት ቢያንስ ስድስት ሰዎች መገደላቸው ተገለጸ። እማኞችና የወታደራዊ ባለሥልጣናት በሰጡት ቃል አራት ሲቪሎችና ሁለት የብሔራዊ ጸጥታ አገልግሎት አባላት መገደላቸው ታውቋል። የጁባ ኒሙሌ አውራ ጎዳና ዋና ከተማይቱን በዩጋንዳ በኩል ከምስራቅ አፍሪቃ ክልል ጋር የሚያገናኛት ቁልፍ ጎዳና ሲሆን የደቡብ ሱዳን ነጋዴዎች ከዩጋንዳ አብዛኛውን ሸቀጣሸቀጣቸውን የሚያስገቡት በዚያ በኩል ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ምክር ቤት በሩሲያ ላይ አዳዲስ ማዕቀቦች እንዲጣሉባት ደንግጎ ከዚያች ሀገር ጋር አዲስ ውጥረት ውስጥ እንድንገባ አድርጓል ሲሉ ፕሬዚደንት ዶናልድ ትራምፕ ወነጀሉ። ፕሬዚደንቱ ባሉት የተስማማው የሩሲያ ቤተ መንግስት ክሬምሊንም ማዕቀቦቹ የተሻሻለውን የሀገሮቻችንን ግንኙነት ያበላሻል ብሏል። የቀዝቃዛው ጦርነቱን ዘመን እና ከግማሽ ምዕተ ዓመት በፊት ዓለምን የኒውክሌር ጦርነት አፋፍ ላይ አድርሶ የነበረውን የኪውባ ሚሳይል ቀውስ ወቅት ባላገናዘበው የትዊተር አስተያየታቸው ፕሬዚደንቱ ከሩሲያ ጋር ያለን ግንኙነት እጅጉን አቆልቁሎ ከምንጊዜውም የከፋ አደገኛ ደረጃ ላይ ደርሷል ማለታቸው ተጠቅሷል። የሩሲያ ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ በበኩላቸው ፕሬዚደንት ትራምፕ የማዕቀቦቹን ሕግ መፈረማቸው የግንኙነታችንን የመሻሻል ተስፋ አጨልሟል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ የሚገቡትን ዝቅተኛ ክህሎት ያላቸውን ሰዎች ቁጥር በጣም የሚቀንስና በብቃት ላይ የተመሠረተ የፍልሰት ስርዓት እርምጃን ደግፈዋል። የዋይት ሃውስ ቤተ መንግሥት ሪፖርተራችን ፒተር ሃይንላይን ያስተላለፈውን ዘገባ አዳነች ፍስሐ እየታቀርበዋለች። ፕሬዚደንት ትራምፕ ወደ ዩናይትድ ስቴትስ በህጋዊ መንገድ የሚፈልሱትን ሰዎች ቁጥር በግማሽ የሚቀንሰውን እቅድ ሐሳብ ያጸደቁት በሪፑብሊካዊው የአርካንሳ ተወካይ ሴኔተር ተም ኮትንና በጆርጂያው ተወካይ ሴኔተር ዴቪድ ፐርዱ ታጅበው ነው። እቅድ ሀሳቡን ያቀረቡትም ሁለቱ ሴኔተሮች ናቸው። ትራምፕ በግማሽ ምዕተ ዓመት ውስጥ ባልታየ ሁኔታ በኢሚግሬሽን ስርዓታችን የተደረገ ትልቅ ለውጥ ብለውታል። ይህ ህግ ደፋ ቀና ለሚሉት አሜሪካውያን ያለንን ተቆርቋሪነት ያሳያል ጥቅማቸውን የሚያስቀድምና አሜሪካን እንድትቀድም የሚያደርግ የፍልሰት ሥርዓት እንዲኖራቸው ይገባል። ዝቅተኛ ክህሎት ያላቸው ፈላሾች ወደ ሀገሪቱ መግባት የአሜሪካውያን ሠራተኞች ደሞዝ ዝቅ እንዲል አድርጓል ይላሉ ሁለቱ ሴኔተሮች። የዋይት ሀውስ ቤተ መንግሥት ከፍተኛ አማካሪ ስቲቨን ሚለር የአዲሱ እርምጃ ቁልፍ ዓላማ የፍልሰት ሰንሰለት የሚባለውን ማቆም ነው ብለዋል። በአሁኑ ወቅት ግሪን ካርድ የተባለውን የመኖሪያ ፈቃድ ያገኙ ፈላሾች በዕድሜ የገፉ ዘመዶቻቸውን ያስመጡና ራሳቸውን ካልቻሉ ወደ መንግሥት እርዳታ ይሄዳሉ። ኋላ የመጣው ሰው ደግሞ ሌላ የራሱን ሰው ሊያመጣ ይችላል፣ ሌላ መጤም እንደዚሁ። የፍልሰት ሰንሰለት የሚባለውም ለዚህ ነው። አዲስ በቀረበው ሐሳብ መሠረት የአሜሪካው የፍልሰት ሥርዓት የሚፈልገው እንግሊዝኛ መናገር የሚችሉትን የሥራ ክህሎት ያላቸውንና ራሳቸውን ችለው መኖር የሚችሉትን ነው። ዲሞክራቶች፣ አንዳንድ ሪፑብሊካውያንና ብዙ ለፈላሾች መብት የሚሟገቱት ቡድኖች ጉዳቱ ያመዝናል በማለት ፕሬዚዳንቱ ያጸደቁትን የፍልሰት እርምጃን ተቃውመዋል። ከእርበን ተቋም ኪም ሩብን ያብራራሉ። ብዙ ዝቅተኛ ክህሎት ያላቸው መጤዎች ለሀገሪቱ እጅግ ጠቃሚ በሆነ መንገድ እያበረከቱ ናቸው። እርሻዎቻችን በተሻለ መንገድ እንዲሰሩ እያደረጉ ናቸው። በፋብሪካዎች ይሰራሉ፣ በቤት ሰራተኝነትም ይሰማራሉ። እነዚህ ሰዎች ከሌሉ እነዚህን ስራዎች መስራት ከባድ ይሆንብናል። የሀገራችንን ኢኮኖሚ ማንቀሳቀስም ከባድ ይሆናል። የዋይት ሀውስ ባለሥልጣኖች እንደሚሉት ፕሬዚዳንቱ ይህን የፍልሰት እቅድ ሀሳብን ያጸደቁት በኢሚግሬሽን ጉዳይ ብሔራዊ ውይይት እንዲደረግና በምርጫ ውድድር አብይ ቦታ ሰጥተውት የነበረው ርዕስ ትኩረት እንዲያገኝ ለማድረግ ነው። ቬኔዙዌላ ውስጥ አዲስ ህገ መንግስት የሚያረቅ ሸንጎ ለመሰየም በተካሄደው አወዛጋቢ ምርጫ ድምፅ ሊሰጥ የወጣው ሰው ቁጥር በውሸት ቢያንስ በአንድ ሚሊዮን ከፍ ተደርጎ ታውጇል ተብሎ የወጡትን ሪፖርቶች የሀገሪቱ ፕሬዚደንትና ዋናው የምርጫው አስፈጻሚ ባለስልጣን እረ ይሄ ነገር ሐሰት ነው ሲሉ አስተባበሉ። የእንግሊዙ የምርጫ ቴክኖሎጂ ኩባንያ ያወጣው ሪፖርት ኃላፊነት የጎደለው ነው ሲሉ ያማረሩት የምርጫ ኮሚሽኑ ሊቀመንበር ቲቤሴ ሉሴና ኩባንያውን እንደውም እንከሰዋለን ብለዋል። ስማርትማቲክስ የተባለው የብሪታንያ ኩባንያ ስራ አስኪያጅ አንቶኒዮ ሙጂካ ደግሞ ትናንት ረቡዕ ለንደን ላይ በሰጡት መግለጫ የተሰጠው ድምፅ ብዛት ተብሎ የወጣው አሃዝ ሙሉ በሙሉ ውሸት ለመሆኑ ምንም ጥርጥር የለም ብለዋል። የድምፅ ማጭበርበር ተግባር ተፈጽሞ ውጤቱ ተቀይሯል ከማለት ግን ተቆጥበዋል። በቅርቡ ዩናይትድ ስቴትስ ውስጥ በተካሄደ ዓለም አቀፍ የሮቦቲክስ ውድድር የዓለምን ቀልብ ስቦ የነበረው የአፍጋን ሴት ተማሪዎች የቴክኖሎጂ ቡድን አምበል ወይም አለቃ የነበረችው ወጣት አባት በአጥፍቶ ጠፊ ተገደሉ። ሞሐመድ አሲቭ ካዴሪያን የተገደሉት ሄራት ከተማ በሚገኝ የሺያ ምስልምና መስጊድ ውስጥ ሁለት አጥፍቶ ጠፊዎች ትናንት ባፈነዱት ቦምብ መሆኑን የአፍጋኒስታን ሄራት ክፍለ ሀገር ባለሥልጣናት ገልጸዋል። የአስራ አራት ዓመቷ ልጃቸው ፋቲማ ዋሽንግተን ዲሲ ውስጥ በተካሄደው የሁለተኛ ደረጃ ተማሪዎች ዓለም አቀፍ የሮቦቲክስ ውድድር ላይ መጥቶ ለመካፈል መጀመሪያ ላይ ቪዛ ተከልክሎ የነበረው ተወዳዳሪ ቡድን አካል ነች። በኋላ ግን ዋናው የኢሚግሬሽን ቁጥጥር አቀንቃኝ ፕሬዚደንት ዶናልድ ትራምፕ ጣልቃ ገብተው እስከ አስፈቀዱ ተብሎ የአፍጋኑ የልጃገረዶች ቡድን ቪዛ ማግኘቱ ይታወሳል። የዜናው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 በ25 ሜትር ባንድ ደግሞ በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ሐምሌ 27 ምሽት ፕሮግራማችን ነው። የኢትዮጵያ ቡና፣ የአየር ንብረት ለውጥ ዓለም አቀፉ ስምምነትና የአሜሪካ አቋም ትርጉም የፓሪስ አግሪመንቱ ተግባራዊ ከሆነ የሚገኘውም ገንዘብ የተሻለ ከፍተኛ ሊሆን ይችላልና ኢትዮጵያን ብዙ ተጠቃሚ ልትሆን ትችላለች የሚልምታለኝ። ግን እንደ አሜሪካ አይነት ሀገሮች ከወጡ ትልቅ ጉዳት ሊኖረው ይችላል። በተወሰነ መልኩ በፖለቲካ ሌቨል የተወሰኑ ሀገሮች ምናልባት ኮሚትመንታቸውን እንዲቀንሱ ሊያደርግ ይችላል። የአሜሪካ ወደኋላ ሚንሸራቶ ተመራማሪውን ዶክተር ታደሰ ወልደ ማርያምን ይዘን እንመለሳለን። የአሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አድርጋለች። ይህ አዲስ ድጋፍ አሜሪካ በዘንድሮ 2017 ዓ.ም ብቻ ለኢትዮጵያ የሰጠችውን እርዳታ ሶስት 463 ሚሊዮን ዶላር እንደሚያደርሰው በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዲሬክተር ለቪኦኤ በተለይ በሰጡት መግለጫ አመልክተዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። አሜሪካ ዛሬ ይፋ ያደረገችው በአገሪቱ በተከሰተው ድርቅ ምክንያት ለእርዳታ ጠባቂነት ለተጋለጡ ሰባት ነጥብ ስምንት ሚሊዮን ኢትዮጵያውያን የሚውል ነው። መጠኑ ደግሞ አንድ መቶ ሰላሳ ሰባት ሚሊዮን ዶላር እና በያዝኑ የፈረንጆች አመት ይፋ ካደረገችው ሁሉ የላቀ መሆኑ ይታያል። በዩኤስአይዲ የምግብ ለሰላም ፕሮግራም ተጠባባቂ ዳይሬክተር ማት ኒሚስ ለአሜሪካ ድምፅ እንዳሉት አዲሱ እርዳታ በወሳኝ ሰዓት የመጣ ነው። በኢትዮጵያ የሆነ ካለው ሁኔታ አንጻር ይህ እርዳታ በወሳኝ ወቅት የመጣ ነው። ቁጥራቸው 7.8 ሚሊዮን የሚደርሱ ሰዎች አስቸኳይ የምግብ እርዳታ ይሻሉ። በዩናይት ስቴትስ የተራድኦ ፕሮግራም የገንዘብ ድጋፍ አማካኝነት የሚካሄደው የቅድመ ማስጠንቀቂያ ስርዓት እንዳመለከተውም እርዳታ ወዲያውኑና ቀጣይነት ባለውም ሁኔታ ካልቀረበ ድርቁ በከፍተኛ ደረጃ ባጠቃቸው አካባቢዎች ለሚገኙ አንዳንድ ቤተሰቦች የምግብ እጥረቱ ከዚህም እጅግ ወደ ከፋ ሁኔታ ሊደርስ ይችላል። 5.6 ሚሊዮን የነበረው የኢትዮጵያ የድርቅ ተረጂዎች ቁጥር 7.8 ሚሊዮን መድረሱ ይፋ የተደረገው ባለፈው ሰኔ ነው። በዚያው ልክም የሚያስፈልገው የድጋፍ መጠን ጨምሯል። የእነዚህን ዜጎች የምግብና ምግብ ያልሆነ ፍላጎት ለማሟላት የሚጠበቀው ገንዘብም 1.13 ቢሊዮን ዶላር መሆኑን መንግስት አስታውቋል። እስከ ቅርብ ጊዜ ድረስ የተገኘውም ከግማሽ አነሰ መሆኑን ሲገልጽ ቆይቷል። ዩናይትድ ስቴትስ ዛሬ ይፋ ያደረገችው የገንዘብ መጠን ይህንን ክፍተት ለመድፈን እንደሚያግዝ ይጠበቃል። አገራቸው በ2017 ያደረገችው ድጋፍ ብቻ 363 ሚሊዮን ዶላር መድረሱን ተጠባባቂ ዳይሬክተሩ ማት ኒሚስ አስረድተዋል። የኢትዮጵያ መንግስትና ሌሎች ለጋሾችም ተጨማሪ ገንዘብ እንዲመድቡ እናበረታታለን ብለዋል። ተጠባባቂ ዳይሬክተሩ ለድርቁ ገንዘብ መመደብንና አመራር መስጠትን፣ እንደዚሁም ግልጽ የሆነ አሰራርን ከኢትዮጵያ መንግስት ማየት እንሻለን። የተረጂዎቹን ፍላጎት ለማሟላት ሁላችንም በጋራ የምንሰራ በመሆኑ በድርቁ ምላሽ የኢትዮጵያ መንግስት ድጋፍ የጠየቀው የተረጂዎቹ ቁጥር ከፍተኛ በመሆኑ ይመስለኛል። የዩናይት ስቴትስ መንግስትም ምላሽ ሰጠው ለዚሁ ነው። ነገር ግን የድርሻቸውን ማበርከት ያለባቸው ከሌሎች ወገኖች እንዳሉም አምናለሁ። ኢትዮጵያ ሌሎች ለጋሾችም የሚንቀሳቀሱባት ሀገር ናት። ይህ አዲስ ወይም ተጨማሪ የገንዘብ ድጋፍም ይፋ በመደረጉ ሌሎች ሀገሮችና መንግስታት እንደሚከተሉና ተመሳሳይ ድጋፍ እንደሚያደርጉም ተስፋ እናደርጋለን። በቅርቡ በተባበሩት መንግስታት ድርጅት ድጋፍ ከተጠየቀባቸው ረሃብ ያንዣበበባቸው ሀገራት ዝርዝር ውስጥ ኢትዮጵያ አልተጠቀሰችም። ለየመን፣ ደቡብ ሱዳን፣ ሶማሊያና ሰሜን ምስራቅ ናይጄሪያ የተጠየቀው ድጋፍም ኢትዮጵያን አላካተተም። ይህም ሆኖ ይህ ሁኔታ ዩናይትድ ስቴትስ ለኢትዮጵያ በምታደርገው ድጋፍ ላይ አሉታዊ ተጽዕኖ እንዳላሳደረ ተጠባባቂ ዳይሬክተሩ ይናገራሉ። that the U.S. government, both from emergency and development programs, have a long history of supporting the, the government of Ethiopia and the people of Ethiopia. And I think... የዩናይት ስቴትስ መንግስት በሁለቱም ማለትም በአስቸኳይ ጊዜ እርዳታም ሆነ በልማት ፕሮግራም በኩል የኢትዮጵያን መንግስት የመደገፍ የቆየ ታሪክ ያለው ነው። ከሶስትና ከአራት ወራት በፊት እንዳልከው ስለ አራቱ አደጋ ያንዣበባቸው አገሮች ጉዳይ ሰፊ ውይይት ነበር። ያ ማለት ግን በኢትዮጵያ ያለውን አልተመለከትንም ማለት አይደለም። የትኩረት ማነስ ጉዳይም አይመስለኝም። ዛሬ ይፋ ያደረግነው ይህ ድጋፍ እና የቀጠለው የዩናይት ስቴትስ መንግስት ክትትል የዩናይት ስቴትስ መንግስት ለኢትዮጵያ ሕዝብ የሚሰጠውን ድጋፍ የሚያሳይ ይመስለኛል። በዩናይትድ ስቴትስ በኢትዮጵያ መንግስትና በሌሎችም ለጋሾች አማካኝነት በተለይ በሶማሌ ክልል የሚደረገው ጥረት ችግሩ እዚያ የረሃብ ደረጃ ላይ እንዳይደርስ ለማረጋገጥ ነው ነው ያሉ። ዩናይትድ ስቴትስ ከኢትዮጵያ በተጨማሪ በኬንያ ለተከሰተው ድርቅና ድርቅ ሸሽተው በዚያች ሀገር ለተጠለሉ ዜጎች የሚሆን የ33 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርጋለች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን ዓብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ የወንጀል ችሎት በሽብር ወንጀል ተከሰው እስር ቤት ውስጥ ስለሞቱት ስለ አቶ አየለ በየነ ሞትና የሞታቸውን ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትዕዛዝ አስተላልፏል። ክሱም እንዲቀጥል ተወስኗል። የትዕዛዙን አፈጻጸም ውጤት ለመጠበቅ ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ተከታዩ ልኳል። ፍርድ ቤቱ ተመሳሳይ ትዕዛዝ ቀደም ብሎ ሰጥቶ የነበረ ቢሆንም ትናንት በዋለው ችሎት እንደተስተዋለው የአዲስ አበባ ማረሚያ ቤት የተሰጠውን ትዕዛዝ አልፈጸመም። የተከሳሽ አቶ አየለ በየነን አሟሟት ይገልጻል የተባለ ከማረሚያ ቤቱ ጠቅላላ ሆስፒታል የመጣ ማስረጃ በችሎት ተነቦ የነበረ ቢሆንም ፍርድ ቤቱ ይህንን ማስረጃ ያልተቀበለ መሆኑን ዛሬ በሰጣቸውና ጥብቅ ናቸው ባላቸው ትዕዛዞች አመልክቷል። በዚሁ መሠረት ፍርድ ቤቱ ዛሬ በሰጣቸው ትዕዛዞች በእርግጥ አቶ አየለ በየነ ነጋሳ የተባሉ ተከሳሽ በሞታቸውን የሚያረጋግጥ የሞታቸው ምክንያት ምን እንደሆነ በትክክል የሚያሳይ ማስረጃ ከሚመለከተውና ስልጣን ካለው ሆስፒታል የአዲስ አበባ ማረሚያ ቤት እንዲያቀርብ ትእዛዝ ሰጥቷል። ማረሚያ ቤቱ የአስከሬን ምርመራ እንዲደረግ ፍርድ ቤቱ ትእዛዝ ለአዲስ አበባ ፖሊስ ኮሚሽን እንዲጻፍለት ያቀረበው ጥያቄም ተቀባይነት አላገኘም። ስለሆነም በሕግ ጥላ ስር በቁጥጥር ስር የሚገኙ ታራሚዎችን ደህንነት የመጠበቅ ኃላፊነት ያለው ማረሚያ ቤቱ በመሆኑ ማስረጃ የማቅረብ ሸክሙም የራሱ ነው ሲል ከሚመለከተው አካል የምርመራውን ውጤት እንዲያቀርብ ፍርድ ቤቱ ትእዛዝ ሰጥቷል። በተጨማሪም ከሟች ተከሳሽ አባሪዎች መካከል አንደኛ ተከሳሽ አቶ መልካሙ ክንፉ ሕክምና ተከልክያለው ብለው አቤቱታቸውን በማቅረባቸው ተፈላጊውን ሕክምና ወደሚያገኙበት ተቋም እንዲላኩ ትእዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ክሱ ሳይቋረጥ ባለበት ደረጃ እንዲቀጥል ገልጾ የተሰጡ ትእዛዞችን አፈጻጸም ለመጠበቅ ለነሐሴ ዘጠኝ ቀን 2009 ዓ ም ቀጠሮ ሰጥቷል። የተሰጠውን ትእዛዝ አስመልክቶ የተጠርጣሪዎቹን ጠበቃ አቶ ወንድሙ ኢብሳን ጠይቄያቸው ነበረ። ሞት በምንም አይነት ምክንያት ይመጣል ተፈጥሯዊም ሆነ ምንም ሆነ፣ ዞሮ ዞሮ አሁን በህግ ሂደት አካሄዱ ላይ አሁን የተሰጠው ትእዛዝ ተገቢ ነው ምክንያቱም የሞተበትን ምክንያት ሆስፒታሉ ነው ማወቅ መግለጽ አለበት። ሆስፒታሉ ደግሞ ለቅሊንጦ ማረሚያ ቤት ለጉዳዩ ባለቤት ይገልጻል። ቅሊንጦ ማረሚያ ቤት ለሆስፒታል ነው የሰጠው ሆስፒታል ደግሞ ለፌዴራል ፖሊስ ነው የሰጠው። ፌዴራል ፖሊሱ ደግሞ የት አድርሶ የአስከሬን ምርመራ ውጤትን ከነ ሰነዱ ማቅረቡና ፍርድ ቤቱም ይህንን ትእዛዝ መስጠቱ ተገቢ አይቀካኝ ነው ነው የሟች አቶ አየለ በየነ ባለቤት ወይዘሮ ሰላም ውድነው በበኩላቸው ባለቤታቸው ሕይወታቸው ከማለፉ በፊት ያጋጠማቸውን ለቪኦኤ ገልጸዋል። መታከም በነበረበት ሰዓት ወ በወቅቱ ህክምና ማግኘት በሚገባው ሰዓት ላይ ህክምና ሳያገኝ በሳምንቱ ሪፈር በተባለ በሳምንቱ እሱም በእኔ ጉትጎታ ሂጄ ቢሮ ድረስ ሂጄ ጎትጉቼ በእኔ ጉትጎታ ነው። ማረሚያ ቤት ጤና ጣቢያ የሚባል አለ ቃሊቲ አካባቢ እዛ ነው ህክምና እንዲያገኝ ተደረገው። መጀመሪያ በሶስት ነው እኔን አመመኝ ያለኝ እንደታመመ፣ ሪፈርም የተባለው በሶስት ነው። ግን በሶስት ሪፈር ተብሎ እስከዛ ድረስ ግን እዛው ማረሚያ ቤት ላይ ፓራስታሞል እየሰጡ ለብዙ ቀን አቆይተውታል፣ ሳይወስዱት። በሰባት ነው እኔ ተከራክሬ ደዛውም ስንት ቁሙ ብዬ በቢሮ ገብቼ ወደ ተሻለ ህክምና እንዲያገኝ ተብሎ የራሳቸው ጤና ጣቢያ ላይ የወሰዱት እዛ ማረሚያ ቤት ጤና ጣቢያ አለ እዛ ሄደ እዛም በሰባት ተኝቶ እስከ አስራ አራቱ ድረስ እዛ ህክምና ስደረግለት ነበር ተኝ ሁለት ማለትም በአስር ጥርሱ እንዲነጠል ተደርጓል እሱ የሚለኝ ምት ነው ነው የሚለው አይናገርም መናገር አይችልም በወቅቱ ግን በምልክት ነው የሚያሳይኝ እሱ ምንድን ሆን ስለው በእጁ ነው የሚያሳይኝ እንደዚህ ነው እያለ የቦክሱ ምልክት ነው የሚያሳይኝ የዛሬውን የፍርድ ቤት ትዕዛዝ በተመለከተም አስተያየታቸውን ሰጥተው ነበረ። እርግጥ የዛሬ የፍርድ ቤቱ ትዕዛዝ እኔ እፈልገዋለሁ። በዚህ ደረጃ አዞ ማረሚያ ቤቱ በምን እንደሞተ ጌትን ብሎ አምጥቶ መረጃው ለፍርድ ቤቱ ፍትህ ከተገኘ ፍትህ፣ ያ ፍትህ የሚሰጠው አካል በትክክል እውነት ጭብጡን ይዞ ፍትህ የሚሰጠን ከሆነ ምክንያቱም ከፍትህ እናገኘው ከህግ ነው ያንን ህግ የሚያስገኝልን ከሆነ ትዕዛዙ ጥሩ ነው። መጮህ እስካለብኝ ደረጃ ድረስ መጮህ ስለምፈልግ ማለት ነው። ምክንያቱም የልጅነት ባሌን የልጅ አባትን ያጣሁት ከሟች አቶ አየለ ጋር እነ መልካሙ ክንፉ በሚል መዝገብ አቃቢ ህግ ክስ የመሠረተባቸው በጠቅላላ ስምንት ሰዎች ናቸው። የአቃቢ ህግ ክስ እንደሚያመለክተው ተከሳሾች የኦነግን የሽብር ተልእኮና ዓላማ በመቀበል በህቡ በሴር በመደራጀት ተሳታፊ በመሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በሽብርተኛ ድርጅት ውስጥ በማናቸውም መልኩ መሳተፍ ወንጀል ተከሰዋል። አቃቢ ህግ ክሱን ያቀረበው ባለፈው ግንቦት ወር መጀመሪያ ላይ ቢሆንም ታሳሪዎቹ ማዕከላዊ ተብሎ በሚታወቀው ወንጀል ምርመራ ተቋም ለዘጠኝ ወራት ያህል መቆየታቸውንና ስቃይ እንደተፈጸመባቸው ለፍርድ ቤቱ ገልጸዋል። መለስካቸው አመሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ፕሬዚደንት ፖል ካጋሜ ለሦስተኛ ጊዜ ያሸንፋሉ ተብሎ በሰፊው በሚወራበት በአሁኑ ወቅት ዩጋንዳውያን ነገ አርብ ወደ ድምፅ መስጫ ጣቢያ ያመራሉ። ለምርጫ ከተመዘገቡት አስራ አንድ የፖለቲካ ፓርቲዎች ዘጠኙ የወቅቱን ፕሬዚደንት ሲደግፉ፣ በርካታ ተወዳዳሪዎች ግን አሁንም ፉክክራቸውን ቀጥለዋል። ከኪጋሊ የደረሰንን የዛክ ባርዶፍን ዘገባ አዲሱ አበበ ያቀርበዋል። ይቅርታ፣ ቀደም ሲል ዩጋንዳውያን ተብሎ የተነገረው ሩዋንዳውያን ተብሎ እንዲስተካከል ከይቅርታ ጋር ጠይቃለሁ። ፕሬዚዳንት ፖል ካጋሜን ለማስመረጥ የተካሄደውን የመጨረሻውን ህዝባዊ ስብሰባ ከ200 ሺህ በላይ ህዝብ ነው የተከታተለው። የአካባቢው ታዛቢዎች እንደገመቱት በነገው ምርጫ ካጋሜ ለሦስተኛ ጊዜ በሰፊ ልዩነት ያሸንፋሉ። እንደ አውሮፓ አቆጣጠር በ2010 በተካሄደውን ምርጫ በ93 ከመቶ ማሸነፋቸው አይዘነጋም። ማርታ ከኢሱ የፕሬዝዳንት ካጋሜን መመረጥ ይደግፋሉ። የነጻነት ተዋጊ ናቸው። ሰላም አንድነትና እርቅ አምጥተውልናል። የግሪን ማለት የአረንጓዴው ፓርቲ ተወዳዳሪ ዶክተር ፍራንክ ሃቢኔዛ ቀደም ብለው ባካሄዱት የዚህ ሳምንት ውድድር አነስተኛ የሆነ የአምስት መቶ ሰዎች ድምፅ ነው ያገኙት። ለዚህ አነስተኛ ውጤት ሰበብ ተደርጎ የተገለጠው መንግሥት የድምፅ መስጫ አካባቢውን በግዳጅ በማስቀየሩ ነው ተብሏል። ለፕሬዚደንት ካጋሜ አስተዳደር በአማራጭነት የተቋቋመውን አረንጓዴ ፓርቲ የመሰረቱት ሃብኔዛ ካጋሜን በቀጥታ ከመተቸት ይቆጠባሉ። የመንግስትን ፖሊሲዎች እንከታተላለን። የተሳሳተ ነገር ካገኘን እንተቻለን። ለችግሮቹም አማራጭ ፖሊሲዎችን እናቀርባለን። በግለሰብ መሪ ላይ አናተኩርም። መሪ ይሄዳል፣ መሪ ይመጣል። መንግስትም ሆነ ሕዝብ ግን ሁሌም አሉ። ሀብኔዛ በሚያካሄዱት የምርጫ ዘመቻ ህዝባዊ ስብስብ ላይ የተገኙ ሰዎች ንግግር ከሚካሄድበት አካባቢ ፈንጠር ፈንጠር ብለውና ከካሜራ እይታም ርቀው ነው የቆሙት። ተቃዋሚውን በአደባባይ ብንደግፍ ምን ይውጠናል በሚል ፍራቻ እንደሆነም አንዳንዶቹ ለቪኦኤ ተናግረዋል። እንደ አገር ከዳተኛ ተደርጎ ነው የምንታየው፣ ይላል ቻርለስ ንዳማጌ። አሁን እዚህ የቆምንበት ቦታ እንኳን ስንት ሰላዮችና ጆሮ ጠቢዎች አሉ፣ በየስፍራው ተሰማርተዋል። ዳያን ሩዊጋራ የህዝባዊ መድህን ንቅናቄ እጩ ተወዳዳሪ ሲሆኑ ከፓርቲው አስራ አምስት አባላት ጋር በአንድ የተዘጋ ቤት ውስጥ ምስጢራዊ ስብሰባ ላይ ናቸው። ለፕሬዝዳንታዊ ውድድሩ አስፈላጊ የሆነውን የመራጮች የድጋፍ ፊርማ ቢያቀርቡም ወይም ቢያሰባስቡም ብሔራዊ የምርጫ ኮሚሽኑ ግን ውድቅ አድርጎባቸዋል። መንግሥት ላይ ተቃውሞ ማሰማት አደጋ አለው ይላሉ። ሽብር ነው፣ ገዢውን ፓርቲ ፍራቻ፣ መንግሥትን ፍራቻ። ሰዎች ስልጣን ላይ ባሉ ኃይሎች የሚሰቃዩበት ሁኔታ ነው ያለው። አጋሜና መንግስታቸው ግን ይህን ያስተባብላሉ። ሁሉ ሰላም፣ ሁሉ የተረጋጋ ነጻና ግልጽ ሁኔታ ነው ያለው በማለት የመንግስቱ ቃል አቀባይ ዌላርስ ጋሳማጌራ እዚህ ሀገር ላይ ከሰላሳ ሁለት በላይ የራዲዮ ጣቢያዎች አሉ የሚበልጡት የግል የሆኑባቸው ከአስር በላይ የቴሌቪዥን ጣቢያዎችም አሉ። የፖለቲካም ይሁን የማኅበራዊ ወይም የሲቪክ አያሌ ማኅበራት አሉ። ሁሉም በግልጽ ነው የሚንቀሳቀሱት፣ ነጻ ናቸው። የገዢው ፓርቲ ቃል አቀባይ ጋሳ ማጌራ እንደሚሉት የካጋሜ ተቃዋሚዎች የሕዝብ ድጋፍ ሲያጡ የሰብአዊ መብት ጥያቄን እንደ ሰበብ ያቀርባሉ። አገር ውስጥ የሚገኙ የመብት ተቆርቋሪዎች በበኩላቸው ወረቀት ላይ የሰፈሩት ሐሳብን በነጻነት የመግለጥ መብቶች ጠንካራ ቢሆኑም በተግባራዊነታቸው ላይ ግን ብዙ መሠራት ይኖርበታል ይላሉ። የዜናና የዘገባዎች ክፍለ ጊዜን አጠናቀናል። በነገራችን ላይ በዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ስርጭት አለ። እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል። የፕሮግራም መልእክት አለን። ለጥያቄው መልስ አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ የተሰናዳ ለጥያቄው መልስ ፕሮግራም ዝግጅት ይዟል። ንቅዘት ወይም ሙስና እና የቀረጥ አሰባሰብ የሚሉ ናቸው የመነጋገሪያ ነጥቦቹ። በእኔ አስተያየት አንዱን ጎን ብቻ ተመልክቶ የሚሰራ አይመስለኝም። በርግጥ ተመነውና በትክክል የማይተመን የንግድ ስራ ሊኖር ይችላል። በትክክልም ደግሞ ተተምኖ የሚሰራ ሊኖር ይችላል። በሌላ በኩል ደግሞ ትልቁም ሙስና የሚካሄደውም እዚሁ ላይ ታክስ ላለመክፈል ሲባል የሚደረጉ ደግሞ እንቅስቃሴዎች አሉ። ወይም ደግሞ የታክሱ ክፍያው ዝቅ እንዲል የሚደረግ ሁኔታ አለኝ። ለጥያቄዎቻችሁ ሙያዊ መልስ የሚሰጡት የኢትዮጵያ ንግድ ምክር ቤት ፕሬዝዳንት የነበሩት የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው። ለጥያቄው መልስ በነገው ምሽት ይቀርባል። እስኪ ሶስት ሰዓት ከ29 ደቂቃ ሆነ። አጠር ያለች የሙዚቃ ግብዣ አለችን በቴዎድሮስ ታደሰ But in a gonna פון פֿעדער דעם שיקט איז דאַ שואַשאַ סמנדי אפטריש לייב אַן דאַ לאש ין איך גלאָב נאַפֿט איז עס קאַש נור קויס אין דאַ באַט סמנדי אפט i'm 7 sleeping የቴዎድሮስ ታደሰን ምላሽ ስጭኝ ነው የሰማችሁት ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከሰላሳ አንድ ደቂቃ ሆነ አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 204 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት ቀጥሎ ስለ አባባ። የሁለገቡና የአንጋፋው ባለ ተሰጥኦው የኪነ ጥበብ ሰው የአባባ ተስፋዬ የቀብር ስነ ሥርዓት ትናንት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። አባባ ተስፋዬ አቶ ተስፋዬ ሳህሉ እስክንድር ፍሬው ተከታዩን ይዟል። አርባ ሁለት ዓመታት በቴሌቪዥን መስኮት በሚሊዮኖች ከሚቆጠሩ ልጆች ወላጆች ፊት እርሳቸው በእነዚህ ዓመታት በርካቶች ዘንድ ደርሰዋል። ከቤታቸው ቤተኛ ሆነዋል። ሩቅ ሆነው እንደ ቅርብ፣ ባዕድ ሆነው እንደ ዘመድ የቅርብ ረዳት፣ የልጆች የግብረ ገብ መምህር ሆነው አበባ የነበሩት ልጆች ፍሬ ሲሆኑ ተመልክተዋል። እንደምን አላችሁ ልጆች እያሉ ለዓመታት ከየቤቱ የዘለቁት ሊመለሱ ቃል ሲገቡ የቆዩት አባት የአሁኑ አካሄዳቸው የመጨረሻ ሆኗል። ደናሁኑ ልጆች፣ ደናሁኑ የቴሌቪዥኑ ሞገስ የግብረ ገቡ መምህር የመጨረሻ ስንብት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። የቀብር ስነ ስርዓቱን ካስተባበሩት አንዱ ታዋቂው ጋዜጠኛ ጌጡ ተመስገን እንደሚለውም አባባ ተስፋዬ የተሰናበቱት የማይረሳ ውለታቸውን ትተው ነው። አእምሮ የማልማት ስራ ላይ ትልቁን ተግባር ፈጽመዋል። የተስፋዊቷ ምድር ኢትዮጵያ የኢትዮጵያ ልጆች በሥነ ምግባር ታንጸው አገርና ሕዝብን ለመጥቀም የሚችሉበትን ኃይል ስነ ምግባር እንዲይዙ የበኩላቸውን አስተዋጽኦ አበርክተዋል። በእያንዳንዳችን ሕይወት ውስጥ አባባ ተስፋዬ በስጋ አይዛመዱን እንጂ የመንፈስ አባታችን ናቸው። ቴሌቪዥን ላይ ሲቀርቡ እኔም ማንተም እኮ ቁጫት ለማንተ ዝም አትልም እኮ ሲሉ እኔን ያዩኝ እየመሰለኝ እኮ ዝምል ነበረ። ትልቅ ሰው ሲመጣ እኮ ልጆች ተቀምጦ እንግዳን መቀበል ነውር ነው ብድግ በሉ ይላሉ። እሳቸው እኮ ሲመጡ እኛ የሚያዩን መስሉን እኮ ብድግ እንላለን። ተቀመጡ እኮ ሲሉን ነው የምንቀመጠው። ይህንን የኢትዮጵያን ቤት ድረስ የኢትዮጵያን ጎጆ ድረስ ዘልቀው ስነ ምግባርን፣ አብሮነትን፣ ኢትዮጵያዊነትን፣ የሰላም መቀነት፣ የፍቅር መቀነት፣ የአንድነት መቀነት፣ የስነ ምግባር መቀነት እንድንታጠቅ አስችለውናልና አባባ ተስፋዬ ዝንታለም በኢትዮጵያ ምድርና በኢትዮጵያን ልብ ውስጥ ነግሰው ጥቅምት 23 1957 የኢትዮጵያ ቴሌቪዥን ሲቋቋም የልጆች ጊዜ የተባለ ፕሮግራም እንዲኖር ሀሳብ ያቀረቡት ያጸደቁት ራሳቸው አባባ ተስፋዬ መሆናቸውም በቀብር ሥነ ሥርዓቱ ላይ በተነበበው የሕይወት ታሪካቸው ተመልክቷል። ከዚያን ጊዜ ጀምሮ እስከ 1998 ዓ ም ድረስ ለ42 ዓመታትም ሳያቋርጡ አገልግለዋል። በአዲስ አበባ ዩኒቨርሲቲ የትያትር ጥበባት ክፍል ተባባሪ ፕሮፌሰር የነበሩት አንጋፋው የዘርፉ ባለሙያ ተስፋዬ ገሰሰ እንደሚሉት አባባ ተስፋዬ የጀመሩት የቀጠሉትም በአገሪቱ የሌለና ያልተሞከረ ነገር ነው። የለም ነበረ፣ ከዛ በፊት ልጆች የሚያጫውቱት እናቶቻችን፣ ሞግዚቶች እና ቤት ውስጥ ነው። በመጽሐፍ ደረጃ ተጽፎ ለእነሱ የሚሰጥ ጽሁፍ የለም። እንግዲህ ያ ያንን ነገር ላይ እሱ ገባ፣ ሰራ ለማለት ነው እና ያሬድ ገብረ ሚካኤል በፊት የልጆች ጽሐፍ ስለ እንስሳት የጻፉት ሁሉ ነገር እኳል ነፍታዊ ንጉሴ ቢሆኑ በእንስሳት አስመስለው ራሳቸው አፈወርቅ ኢየሱስ ቀደም ሲል የጻፉት ነገር ሁሉ ያኮ ለህፃናት ማስተማሪያም አይነት ነገር ብሎ ነው እና በጅሮንድ ተክለ ሐዋርያት የእነሱን ፈለግ ይዞ ሄደ ነው ተስፋዬ። በነገራችን ላይ እንዲያውም ከፍታዊ ንጉሴ ጋራ በአፋጀሽን ቲያትር ውስጥ ሳይካፈል የቀረ አይመስለኝም። ይሄ እንግዲህ ጣሊያን እንደወጣ ላት እንደወጣ ዘመን ላይ ማለት ነው። ይህን ቀደም ሲል አስተዋጽኦውን ማበርከት የጀመረ ሰው ነው ማለት ነው። ይህም ሆኖ ዋነኛው የአባባ ተስፋዬ መገለጫ ተዋናይነታቸው እንደሆነ ባለሙያው ይናገራሉ። ታላቅ ተዋናይ ነበር ሲሉ ነው የገለጿቸው። በተለይ በኮሜዲ ቲያትሮች ላይ የተለየ ተሰጥኦ ነበራቸው ብለዋል። አባባ ተስፋዬ በአጠቃላይ ከሰባ በላይ ቲያትሮችን መጫወታቸውን የህይወት ታሪካቸው ያሳያል። ሀሁ በስድስት ወር፣ እናት አለምጠኑ፣ ኤዲፐስ ንጉሥ፣ አሉላ አባ ነጋ ዳዊትና ኦሪዮን፣ ኦቴሎ፣ የአዛውንቶች አባትና ሌሎችም ይጠቀሳሉ። የህይወት ታሪካቸው እንደሚያሳየው ወደ መድረክ የመጡ ሴቶች ባልነበሩበት ወቅት ደግሞ ጎንደሬው ገብረ ማርያም፣ ቴዎድሮስ አፋጀሽኝና የመሳሰሉ ቲያትሮች ላይ የሴት ገጸ ባህሪያትን ጭምር ለአራት ዓመታት ተጫውተዋል። ሴት ተዋንያን ወደ መድረክ መምጣት የጀመሩት ቀስ በቀስ ነው። በዚህ ሂደት ወደ መድረክ ከመጡት ሴት ተዋንያን አንዷ ሎሚ ተራተራ በተሰኘው ዜማዋ ታዋቂነት ያገኘችው ሻምበል ደመቀች መንግስቱ በሁለት እግሯ እንድትቆም እንደረዷት ትናገራለች። አሉላ አባ ነጋን የሚያክል ቲያትር አብሬያቸው ሰርቻለሁ። አሁን በስድስት ወርን ሰርቻለሁ። የእስረኛውን ፓርቶኜ ሁለት ሰዓት ከምናምን ነው የሚፈጀው የማስታውሰው ብዙ ነገር አለኝ። እሳቸው የዛን ጊዜ ይሄንን ፓርት እንድሰራ፣ በእግሬ እንድቆም ያደረጉኝ አባት ናቸው። ለዛሬው ማንነቴ እሳቸው ናቸው። እናም አባባ ተስፋዬ በትወናው ዘርፍም እንዲህ ለሌሎችም መንገድ የጠረጉ አርአያ ሆነው በርካቶችን ያስከተሉ ባለሙያ ናቸው። አስተዋጽቸውም በተለመዱ ቃላት የሚገለጽ እንዳልሆነ ታዋቂው ተዋናይ ደበሽ ተመስገን ያስረዳል። ከልጅነት ጀምሮ መቼም ጭንቅላታችን ውስጥ አንድ የተቀረጹ ሰዎች አሉ አይደለም። አሁን ንጋሻው ሌት ትላለህ፣ አውላቸው ደጀኔ ትላለህ፣ ተስፋዬ ሳህሉ ትላለህ። እነዚህ መቼም አይጠፉብህም። ከእነሱ ስትወርድ አይደለም። እውነት ለመናገር ምንድን ነው የምንሰጣቸው? እንደ እነ አባባ ተስፋዬ ሳህሉ በቃ በኢትዮጵያ ኪነጥበብ ውስጥ እኔ አሁን ቃል የለኝም ለመናገር። እውነት ለመናገር ምንድን ነው የምንሰጣቸው ናቸው ዝነኛ ትላቸው ያልፋሉ። አንጋፋ ትላቸው ያልፋሉ። በቃ አንጋፋ እንደውም የእድሜ ነው አይገልጽም፣ አቅማቸውን አይገልጽም። ና ለእኔ እንደ አባባ ተስፋዬ ሁሉም ስለሚል ነው ጅጋጅ ተስፋዬ ነው የምንለው። ና እነዚህ አባቶች በቃ ሁል ጊዜ የምትወዳቸው ሁል ጊዜ የምታከብራቸው፣ ብትችል ብትችል ትውልድ በተከታታይ እንዲያስታውሳቸው ማድረግ የሚገቡ ሰዎች ናቸው። የተለመደ አባባል አለ አደለ፣ ሳይማር ያስተማር የሚባለው ወላጅ እንደሱ ነው። እነዚህ ደግሞ ከዛ ያልፋሉ ጥበቡን ሳይማሩ ጥበቡን በግድ ያቆሙ አባት ነው። እና ስለ በተስፋ ምንም በቃላትም የሚገለጽም አለ የተለመደ ንግግር ይሆናል። ተዋናይ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የቴሌቪዥን ፕሮግራም አዘጋጅ፣ የልጆች ተረት ደራሲ ና ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የምትሀት ባለሙያ የሆኑት አባት ናቸው በሞት የተለዩት። ትውልድ ግን ከእርሳቸው መማሩን ይቀጥላል። በቀብር ስነ ስርዓቱ ላይ የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ይህንኑን የተናገሩት። ሁሉንም እጅግ በጣም አሳዝኗል። ብዙ ታሪክ የሰሩ ብዙ ያስተማሩ ናቸው። የነገ ትውልድ ከሳቸው የሚማረው ብዙ አለ። ሁላችንም በጣም አዝንናል። አባባ ተስፋዬ በሙያቸው ላበረከቱት አስተዋጽኦ የተለያዩ ሽልማቶችን አግኝተዋል። ከቀዳማዊ ኃይለሥላሴ እጅ ሦስት ጊዜ የወርቅ ሰዓት መሸለማቸው በ1991 ዓ ም ደግሞ የኢትዮጵያ የኪነ ጥበባትና የመገናኛ ብዙኃን የሽልማት ድርጅት በቲያትር ዘርፍ የሕይወት ዘመን ተሸላሚ መሆናቸው ይጠቀሳል። ዩኒቲ ዩኒቨርሲቲም የክብር ዶክትሬት ሰጥቷቸዋል። አርቲስት ተስፋዬ ሳህሉ ወይም አባባ ተስፋዬ ሰሞኑን ያረፉት በተወለዱ በ93 ዓመታቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አባባ ተስፋዬን ተስፋዬ ሳህሉን ሁላችንም ስናስታውስ እንኖራለን። በየትያትር ቤቱ ከነበራቸው አስተዋጽኦ ሌላ በባትስፋይ በኢትዮጵያ ቴሌቪዥን በተለያዩ ፕሮግራሞችም ላይ ይሰሩ እንደነበሩ እናስታውሳለን። ለቤተሰብ ለወዳጆች ሁሉ መጽናናት እንመኛለን። በድጋሚ ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው። የአየር ንብረት ለውጡና ጎጂ ተጽዕኖዎቹ ችላ ከተባሉ የኢትዮጵያ ውልድ የሆነው ቡና ኮፊያ አራቢካ በያዝነው ምዕት ዓመት መጨረሻ አካባቢ በመጪዎቹ ሰማንያ ዓመት ውስጥ ማለት ነው፣ አሁን ቡና የሚያበቅለው ማሳና ሰፈር ሁሉ ቡና ላያበቅል እንደሚችል የወጣ የጥናት ውጤት ላይ እየዘገብንን የኢትዮጵያዊ አካባቢና የአየር ንብረት ለውጥና የቡና ደን መድረክ ተብሎ የሚጠራው ጥምረት አማካሪና ተመራማሪ ዶክተር ታደሰ ወልደ ማርያም ጎሌ እንዲሁም እንግሊዛውያን ባልደረቦቻቸው የኪው ሮያል ቦታኒካል ጋርደንስ ወይም የኪው የእጽዋት ጥበቃና ምርምር ማዕከል ኃላፊዎችና ተመራማሪዎች ዶክተር ኤረን ዴቪስና ጀስተን ሞት የጥናቶቻቸውን ውጤት ባወጡበት ጽሁፍ ላይ አሁን ያሉ የጥንካሬ፣ የድክመት፣ የእድሎችና የስጋት አካባቢዎችን ትንታኔና መወሰድ አለባቸው ብለው የሚያስቧቸውን እርምጃዎች የሚጠቁሙ ሀሳቦችን አስፍረዋል። ሰሎሞን አባተ ከአጥኚዎቹ ሳይንቲስቶች አንዱ የሆኑትን ዶክተር ታደሰ ወልደ ማርያምን አነጋግሮ በቡና አካባቢዎች ላይ ይደርሳል የሚባለውን ስጋት ምንጭ አብራርተዋል። የፓሪሱ የአየር ንብረት ዓለም አቀፍ ስምምነትና የአሜሪካ የዘንድሮ አቋም በቀጣዩ የውይይታቸው ክፍል ተካተዋል። ዶክተር ታደሰ፣ እርሶ አሁን በዚህ በኔቸር ፕላንትስ ላይ ካወጣችሁት ጽሑፍ የጥናት ውጤት ሌላ የዛሬ 14 እና 15 ዓመት ያወጡት አንድ የጥናት ጽሁፍ ነበር እርሶ በደቡብ ምዕራብ ኢትዮጵያ የያዮ ደን እጽዋት በሚል ርዕስ ያወጡት ሪፖርት ነበረ እና ከዚያን ጊዜ ጀምሮ ነው እነዚህን አደጋዎች እርሶ ሲጠቁሙ የነበሩትና 15 ዓመታት አለፉ። ምን ያህል ለውጥ አይተዋል በዚህ ዘመን በዚህ ጊዜ ውስጥ ያኔ እንግዲህ ጥናት የጀመርኩበት አካባቢ ነበር እና መረቂያ ዶክተሬትን የሰራ ያለበት ጊዜ ነበር ያን ጉዳይ ሳነሳ ምናልባት ብዙ ቅድም እንዳልከው ስንጀምር የኢትዮጵያ የቡና መገኛ መሆኗንም የሚያውቁ አልነበረው እና ቡና ደግሞ ኢትዮጵያ ውስጥ አለ ምናምን የሚልም ጥያቄዎች ነበሩ ለውጥ አለ ብዬ ማጥ ከዛ በኋላ እኔ ማወር ባክግራውንድ የደም ሰውነኝ ቡናን እንደ አንድ የደን ተክል አርገን ማየው ና ያኔ የመጀመርኩ በዛ መልኩ ነው። የደም ሰውኝ ቡና ላይ ሊሰራ ቡና ለደኑ ራሱ ለደኑ ጥበቃ ከፍተኛ አስተዋጽኦ ላድርግ እንደ ፍላክሽፕ ስፒሽስ ሊሆን ይችላል። ደኑን እንደሚጠብቅ የበላይያ ነው የደኑ የኖህ መርከብ ይሆናል ብዬ ነው የጀመርኩት። ቡና በመኖሩ ምክንያት ደኑ ይኖራል ደኑ ይኖራል፣ ደኑ በመኖሩ ደግሞ ቡና የሚኖራል። ስለዚህ ተያይዞ ስለሚኖሩ ቡናው እንደ የደኑ የኖህ መርከብ ነው የሚል አይነት እሳቤ ይዤ ነበረ የጀመርኩት። ከዛ በኋላ በጣም ብዙ ኢትዮጵያውያን ተመራማሪዎችን በዛ ተሳትፈዋል። ከእኔ ስፔሻላይዜሽን ውጪም ያሉ በጀነቲክሱም፣ በኢኮኖሚክስ የደን አስተዳደር ኢንስቲቱሽናል አሬንጅመንት እውቀት በተለያዩ ቦታ ርትን ለመቋቋም ካላቸው ጋር ሁሉ የተያዙ ብዙ ምርምሮች ተካሂደዋል። ትልቅ ለውጥ ነው ያለው። ያኔ በደቡብ ምዕራብ ኢትዮጵያ ውስጥ አንድም ጥብቅ ቦታ አልነበረ ለብዝሃ ጥበቃ ተብሎ። አብዛኛዎቹ ፓርኮችም ሆኑ ሌሎች የተቋቋሙት ወይ ትልልቅ የዱር እንስሳት ያሉበት አካባቢ ነው። በአሁኑ ጊዜ ወደ አራት በዩኔስኮ የተመዘገቡ እነዚህ ቡናም የሚገኝባቸው ትልልቅ ደኖች ያዩ ላይ ጀመርኩት ሌሎች ቀጣይ ምርምሮችን ስናካሄድ ሰፋ ያለ ስለነበረ ካፋና ያዩ በአንድ ጊዜ በዩኔስኮ የተመዘገቡ ደኖች ናቸው። በፈረንጆች አቆጣጠር በሁለት ሺ አስር ከዛ በኋላ ሸካ የሚባል እዛው በደቡብ ምዕራብ በዚህ አመት ደግሞ የማጃንግ ባየ አስር ሪዘርቭ የሚባል ጋምቤላ ክልል ውስጥ እነዚህ አራት ቦታዎች ህብረተሰብን ያሳተፈ የደን ግዛያቱን በመጠበቅ እና ለራሳቸውም ኢኮኖሚያዊ እድገት ለልማት እየተጠቀሙ እንዲኖሩ የሚያደርግ አይነት ስርዓት በመንግስትም በአካባቢው ረሰብም ከፍተኛ ተቀባይነት ያገኘ፣ እንደገና ለቦታዎቹ ዓለም አቀፍ እውቅና የሰጠ አይነት አሰራር ተግባራዊ ተደርጎ ሌሎችም እንደዚሁ ከፍተኛ ፍላጎት እያሳዩ እየተሰራበት ነው ያለው እና ምርምሩ በእርግጥ ብዙ ለውጥ አምጥተዋል እነዚህ ቦታዎች እንዲታወቁ ብዙ ህይወታቸው ለአካባቢ ህብረተሰብ ያላቸው ኢኮኖሚያዊ ፋይዳ ለዓለም ህብረተሰብ ደግሞ ሊያበረክቱ የሚችሉ ኢኮኖሚያዊ ፋይዳ ታይቶ በዩኔስኮ ባዮስፌር ሪዘርቭ እነሱ ተመዝግበው በልማትም በጥበቃም ተግባራዊ የተደረጉ ነው ያሉት እና ይሄ ትልቅ ለውጥ ነው ለእኔ ኢትዮጵያ ዩኔስኮ መሳኪያ አገር ብትሆኑ እና ዩኔስኮ ባዮስፌር ሪዘርቭ የመሬት ይዞታ አካሄድ ኦልሞስት ከአርባ ዓመት በላይ የሆነ ቢሆንም ኢትዮጵያ ተግባራዊ ለማድረግ አልተሞከረም። አንዱም ችግሩም ደሞ ይገባኛል። ያው ብዙ ምርምር የሚፈልግ ብዙ መረጃ ይፈልጋል። አንድም ቦታ በዩኔስኮ እንድመዘገብ ለማቅረብ የሚጻፉ ጽሁፎች አሉ። ከዛ በፊት በደን ላይ፣ በደቡብ ምዕራብ ኢትዮጵያ እነዚህ በቡና ደን ላይ ብዙ የተሰራ አልነበረም። አሁን ብዙ የተለያዩ ተመራማሪዎች ጥናታቸውን በዛ ዙሪያ ስለሰሩ መረጃ ጥረት ብዙ አይገጥምንም። እነዚህ አይነት ስራዎችን ለመስራት ጥረት እናደርግና ያም ትልቅ ለውጥ ነው እንግዲህ ሌሎች se que pero no የበለጠ ደግሞ ተመራማሪዎችን የዛን አካባቢ የያዩ ቡና ልግዛ ወይ ደግሞ የከፋ ቡና ልግዛ ብሎ የሚወጣ አሁን ገዢ አለ። ድሮ እነዚህ ቦታዎች አይታወቁም ነበር። ስለዚህ ምርምር በነዛ ቦታዎች ላይ መካሄዱ ቦታዎቹን ሊታወቁና ያላቸው ደግሞ ኢኮኖሚያዊና አካባቢ ጥበቃ ያላቸው ፋይዳ የበለጠ እየታወቀ ምትሆን ትልቅ ለውጥ አንፍታል ብዬ እገምታለሁ። ዶክተር ታደሰ እስቲ አሁን ደግሞ ወደ ዓለም አቀፍ ጉዳዮች ዞር ልበል እና የፓሪስ የአየር ንብረት ስምምነት ተፈርሟል በብዙ ሀገሮች። በብዙዎቹ ደግሞ በየፓርላማው እየጸደቀ ነው፣ ራቲፋ እየተደረገ ነው ያለው ወደ አቅም እንዲገባ ሊያደርግ የሚችለውን መጠን ያንን የ55 አገሮችና ና 55 ከመቶ ድርሻ ለአየር ብክለት የሚያዋጡ ሀገሮችን ድምፅ ለማግኘት ማለት ነው። አንደኛ የፓሪስ የአየር ንብረት ስምምነት ትርጉም አለው ወይ? እርሶ ላሉበት አካባቢ፣ በኢትዮጵያ ውስጥ ለሚሰራው የቡና ምርምር ወይም ደግሞ ለራሱ ለቡና ምርት፣ ለደኑ ጥበቃ። ሌላው ዩናይትድ ዩናይትድ ስቴትስ የአየር ንብረት ስምምነት ፈራሚ ሀገር ብትሆንም ከዛ እንደሚወጡ ፕሬዚደንቷ ዶናልድ ትራምፕ አሳውቀዋል በይፋ። ይሄስ ጫና አለው ወይ? ጫና ይኖረዋል። የፓሪስ ስምምነት ከሌሎች የአየር ንብረት ስምምነት ወይ ከሌላ ከየትኛውም እንደውም ዓለም አቀፍ ስምምነት ቀድሞ ብዙ ፈራሚዎችን ያገኘ ብዙ ሀገሮች የደገፉት ነው። የአየር ንብረት ለውጥ ያው ሳይንስ እንደሚያሳየው ትልቅ ችግር እንደሆነ በብዝሃነት ደሞ ደግሞ ስናይ ከአሁን በፊት አምስት ጊዜ በብዙ ሚሊዮን የምጥር ዓመት በፊት ትልቅ የብዝሃነት ጥፋት የተደረሰበት እና አምስተኛው ዛሬ ስድሳ አምስት ሚሊዮን ዓመት በፊት የነበረ ነው። ይሄ ማስ ኤክስቲንክሽን የሚባለው ማለት ነው። ስድስተኛው ማስ ኤክስቲንክሽን አሁን እየደረሰ ነው ያለው ብሎ ብዙ ጥናቶች ያመለክታሉ። ና ይሄ በተለያየ መልኩ በባዮዳይቨርሲቲ ብቻ ሳይሆን በብዙ ሴክተሮችም ጉዳት እያደረሰ ነው። በተለያዩ ስነ ምህዳር ውስጥም ጉዳት እያደረሰ ነው። ና ብዙ ሀገሮች ተረድተውታል። መሪዎቻቸውም ያን መረዳታቸውን ነው የሚያሳየው። ሌላው ስምምነቱ ከሌላው ትንሽ ሉዝ ነገር ይመስለኛል። በፍላጎት ነው የሚያዋጡት ገንዘብም በፍላጎታቸው እንዲያዋጡ ነው የሚለው እና ምን ያህል ፈቃደኛ ሆኖ ማዋጣት የሚገባቸውን ግዴታቸውን ይወጣሉ የሚለው በደንብ አስገዳጅ ካልሆነ ብዙ ሀገሮች አሁን ቃል የገቡትንም ተግባራዊ ላያደርጉ ይችላሉ። እንጂ ለውጡ በተለይ በአፍሪካ እና ሌሎች ኢትዮጵያ ላሉ ሀገሮች ትልቅ ፋይዳ ይኖረዋል። ምክንያቱም በካ የሆኑ ሀገሮች ያን ብዙም በካ ያልሆኑ ግን በተለይ በተፈጥሮ ሀብት አያያዝ ላይ ለውጥ ሊያመጡ የሚችሉ እንደ ኢትዮጵያ ያሉ ሀገሮች ተጠቃሚ እንዲሆኑ ያደርጋሉ። በተለይ አሁን በደን ሴክተር ብዙ እየተሰራ ነው። ኢትዮጵያ ከደን የሚለቀቁ በካ ጋዞችን ልቀት በመቀነስ የሚገኝ ክፍያ ሬድ ሬድ ፕላስ የሚባል አለ በአጽሮ ተቃል ስትራቴጂ ቀርጻ በተለያዩ ክልሎች ተግባራዊ ማድረግ ዝግጅት ሁሉ አልቆ እየተጀመረ ያለ ያለና ያ አሁን በዓለም አቀፍ ደረጃ ካሉት ስምምነቶችም የመነጨ ነው። ይሄ ደግሞ የፓሪስ አግሪመንቱ ተግባራዊ ከሆነ የሚገኘውም ገንዘብ የተሻለ ከፍተኛ ሊሆን ይችላልና ኢትዮጵያን ብዙ ተጠቃሚ ልትሆን ትችላለች የሚል እምነት አለኝ ግን እንደ አሜሪካ አይነት ሀገሮች ከወጡ ትልቅ ጉዳት ሊኖረው ይችላል። በተወሰነ መልኩ በፖለቲካ ሌቨል የተወሰኑ ሀገሮች ምናልባት ኮሚትመንታቸውን እንዲቀንሱ ሊያደርግ ይችላል የአሜሪካ ወደኋላ መንሸራተት። ዶክተር ታደሰ ወልደ ማርያምን እንግዳችንን እና ሰሎሞን አንተንም እናመሰግናለን። አሁን ዝግጅታችንን ለማብቃት የተወሰኑ ደቂቃዎች አሉ። የዓለም አቀፍ አትሌቲክስ ሻምፒዮና ውድድር በለንደን ለንደን የምታስተናግደው ዐሥራ ስድስተኛው የዓለም አትሌቲክስ ሻምፒዮና ነገ ዓርብ በይፋ ይጀመራል። የውድድሮቹ መርሃ ግብሮች የወጡ ሲሆን በዚሁ ዕለት የወንዶቹ 100 ሜትር፣ የሴቶች 1500 ሜትር አንደኛ ዙር ማጣሪያና የወንዶች 10,000 ሜትር ፍጻሜ ሽቅድምድሞች ይካሄዳሉ። በወንዶቹ 10,000 ሜትር ፍጻሜ ሦስት የኢትዮጵያ አትሌቶች ይሳተፋሉ። ሶሎሞን ክፍሌ በመክፈቻ ዋዜማ ሁኔታውን ያስቃኝናል። ዩ ልዩ ውድድሮቹ ነገ በለንደን ስታዲየም የሚጀምሩት በሀገሩ አቆጣጠር ከምሽቱ አንድ ሰዓት ላይ በወንዶቹ 100 ሜትር የዙር ማጣሪያ ነው። ኢትዮጵያውያቱ ገንዘቤ ዲባባ፣ ጉደፌ ጸጋዬ፣ በእሱ ሳዶ እና ፈንቱ ወርቁ የሚሳተፉበት የሺህ አምስት መቶ ሜትር ሴቶች ማጣሪያም በነገው የውድድሮች መርሃ ግብር ውስጥ ተካቷል። በመጨረሻም አመሻሹ ላይ የወንዶቹ አስር ሺ ሜትር ፍጻሜ ይካሄዳል። በወንዶቹ አስር ሺ ሜትር ፍጻሜ ከኢትዮጵያ የሚሳተፉት አባዲ ሐዲስ ጀማል ይመርና፣ አንዱ አምላክ በልሁ ይሆናሉ። በነገ እለት ከአንድ መቶና ሺ አምስት መቶ ሜትር ማጣሪያና ከአስር ሺህ ፍጻሜ ሌላ የዲስከስ ውርወራ፣ የምድር ዝላይና የጦር ውርወራ ውድድሮችም ይካሄዳሉ። በማግስቱ ቅዳሜም የወንዶች 800 ሜትር አንደኛ ዙር ማጣሪያ፣ የሴቶች 1500 ሜትር ግማሽ ፍጻሜና የሴቶች አስር ሺህ ፍጻሜ ውድድሮች ይካሄዳሉ። በምሽቱ የዓለም ዜናችን ላይ አሸናፊዎቹን እንገልጻለን። ወደ ነገ አርቡ የመክፈቻ ሁለት ትኩረት ይስባሉ የተባሉ ውድድሮች ስመለስ በዋናነት የምናገኘው የወንዶቹን አንድ መቶ ሜትር ማጣሪያ ይሆናል። እዚህ ላይ ደግሞ ማለት የመቶና ሁለት መቶ ሜትር ፈጣን ሩጫ ዜና ሲነሳ በአብላጫው የሚነገርለት የጃማይካው ሁሴን ቦልት መሆኑ ይታወቃል። ሁሴን ቦልት ከነገው በለንደን ከሚካሄደው የዓለም አትሌቲክስ ሻምፒዮና ውድድር በኋላ አርፋለሁ ራሴን ከሩጫው ስፖርት ውድድር ለማግለል አቅጃለሁ ብሏል። ስለዚህ ሁሴን ቦልት ከነገ በስቲያ አሁድ መሰናበቱ ስለሆነ ዓለም በከፍተኛ ትኩረት የሚከታተል ውድድር ይሆናል ተብሎ የሚጠበቀው ይኸው የ100 ሜትር ፍጻሜ እንደሚሆን አያጠራጥርም። ሁሴን ቦልት በቅርቡ በሰጠው ጋዜጣዊ መግለጫ የእርሱን አርአያነት ለመከተል ለሚፈልጉ ወጣቶች ጠቃሚ ምክር ለግሷል። የጃማይካው ንጉሥ ትተህ ማለፍ የምትፈልገው ቅርስ ምን ይሆናል ተብሎ ለቀረበለት ጥያቄ ሲመልስ አለመሸነፍን፣ አለመቀደምን ነው ሲል በአንድ ቃል አጠቃሎ መልሷል። በእርግጥም ታዲያ ኡሴን ቦልት በመቶ ሜትሩ ፈጣን ውድድር በጡረታ የሚገለለው በማንም ሳይቀደም ሁሌ በአንደኝነት በማጠናቀቅ ሊሆን ነው። አራት በአንድ መቶና አራት በሁለት መቶ ሜትር የዱላ ቅብብሎሽ የሚታወቅ ነገር ባይኖርም አሁንም ተስፋ የማደርገው ማንም ሊያስቆመኝ በማይችል ሊቀድመኝ በማይችል ሁኔታ ይሆናል ሲል ጋዜጠኞቹን ይህችን ቃሉን እንዲያሰፍሩለት ጠይቋል። የውሴን ቦልትን ጉዳይ እዚህ ላይ ልግታና በአጠቃላይ የዘንድሮው የለንደን አሥራ ስድስተኛው የዓለም አትሌቲክስ ሻምፒዮና ውድድር ምን ይመስላል የሚለውን አይቼ ላብቃ። በተለይ የጸጥታ ጥበቃውን ጉዳይ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚዳንት ሴባስቲያን ኮ ከቅርብ ወራት በፊት አካባቢውን ጎብኝተው ነበር። የጸጥታ ጥበቃውን በተመለከተ ሲናገሩም ለንደን የ2012ቱን ኦሊምፒክ ባስተናገደችበት ወቅት በቅርብ ሆኜ እንደተከታተልኩት ዘንድሮም ሙሉ ዝግጅት እንዳደረገች እተማመናለሁ ብለዋል። ወቅቱ ማለት ሴባስቲያን ኮ ለንደንን የጎበኙበት ሰዓት የሻምፒየንስ ሊጉ እግር ኳስ ውድድር እየተካሄደ ነበር። ያኔም የቦርሻ ዶርትሙንድን ቡድን ይዞ ይጓዝ በነበረ አውቶቡስ ላይ ጥቃት ደርሷል። እናም በለንደን ተመሳሳይ ችግር እንዳይፈጠር የጸጥታ ጥበቃ ጉዳይ ምን ያህል ታስቦበታል ዝግጅት ውስጥ ምን ይመስላል ተብለው ሲጠየቁ የ2012ቱን ልምዴን ነው እዚህ ላይ መጠቀም የሚችለው ካሉ በኋላ ውጤታማ የሚሆን የጸጥታ ጥበቃ ምንጊዜም ስለ ጉዳዩ በአደባባይ ገለጻ የማትሰጥበት ሚስጢራዊ አሰራር ነው ብለዋል። ለንደን ከተማ ደግሞ ከየትኛውም የዓለም ከተሞች በተሻለ የጸጥታ ጥበቃ አሰራር የተዘረጋባት በመሆኗ የደህንነት ሠራተኞችና ፖሊሶች በመተባበር የዓለሙን አትሌቲክስ ሻምፒዮና ውድድሮች ያለ እንከን ተጀምሮ እንዲያልቅ ጠንክረው እንደሚሰሩ አልጠራጠርም ሲሉ ሴባስቲያን ኮ አስረድተዋል። ዶርትሙንድ ጀርመን ውስጥ የቦርሺያን እግር ኳስ ቡድን አሳፍሮ በነበረው አውቶቡስ አቅራቢያ ሦስት ቦንቦች ፈንድተው በአንድ ተጫዋች ላይ ጉዳት መድረሱ አይዘነጋም። ራሱን እስላማዊ መንግሥት ነኝ በሚለው ቡድን በአባልነት የሚጠረጠር አንድ ግለሰብ ከጥቃቱ ጋር በተያያዘ በቁጥጥር ስር ውሏል። ይህን መሰሉ ችግር በለንደን እንደማይደርስ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ፕሬዝደንት ሴባስቲያን ኮ እና የውድድሩ አዘጋጆች እምነት ነው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሐምሌ መጀመሪያ ላይ ፕሬዝዳንት ዶናልድ ትራምፕ ሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ውስጥ ባለው አመፅና የምግብ ዋስትና እጦት ለሚሰቃዩ 20 ሚሊዮን ሕዝብ የ639 ሚሊዮን ዶላር እርዳታ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ የረድኤት ድርጅት የዲሞክራሲ የግጭቶች መከላከያና የሰብአዊ እርዳታ ክፍል ምክትል ዲሬክተር ሮበርት ጀንኪንስ እንደገለጡት በብዙ አስር ሚሊዮኖች የሚቆጠሩ ሰዎች ናይጄሪያ፣ ደቡብ ሱዳንና የመን ውስጥ ሰው ሰራሽ በሆነ ቀውስ እየተሰቃዩ ሲሆን፣ እነዚህ ሁሉ ስቃዎች ደግሞ በውዝግብና በግጭቶች ሳቢያ የመጡ ናቸው። ሶማሊያ ውስጥ የሚካሄደው ግጭትም ይላሉ ቀድሞኑ ከባድ የነበረውንና ለረጅም ጊዜ የዘለቀውን ድርቅ ማባባሱ ተወስቷል። በአንዳንድ የደቡብ ሱዳን አካባቢዎች የነበረውን ድርቅ ያስታገሰ እርዳታ ቢገኝና ያም እርዳታ የመንና ሶማሊያ ያለውን ረሃብ የገታ ቢሆንም አጠቃላዊ የምግብ ዋስትና አለመረጋገጥ ግን ሁኔታዎችን ማባባሱን፣ ይህም ለሕይወት አስጊ የሆነ የረሃብ አደጋ መደቀኑን የዩኤስኤአይዲው ባለሥልጣን ገልጠዋል። በተጠቀሱት አራት አገሮች በሙሉ የእርስ በርስ ውዝግቦች ናቸው ለሰብአዊ እርዳታ አስፈላጊነት ዋናዎቹ ሰበቦች። ሶማሊያ ውስጥ በችግር ላይ ወዳሉ አካባቢዎች ለመድረስ በዚያ የሚካሄደው ግጭት ደንቃራ ሆኗል። ደቡብ ሱዳንና የመን የሚካሄደው የእርስ በርስ ጦርነት ኢኮኖሚውን አዳሽቆ የእርሻ ምርቶችን አቀጭጮና የንግዱን ዘርፍ አዳክሞ የአገሮቹ የምግብ ዋጋ እንዲንር ሆኗል። አልሻባብ በሶማሊያ ቦኮ ሐራም በናይጄሪያና አይሲስ በምዕራብ አፍሪካ በሚያካሂዷቸው የሽብር ጥቃቶች የሰብዓዊ እርዳታ አስፈላጊነትን ከማባባስ አልፈው አቅርቦቱንም አደናቅፈዋል አሁን በተገኘው ተጨማሪ እርዳታ ግን ዩናይትድ ስቴትስ የበለጠ የአስቸኳይ ጊዜና የተመጣጠነ የምግብ አቅርቦት እንዲሁም ሕይወት አድን የህክምና አገልግሎት ንጹሕ የመጠጥ ውሃ አጣዳፊ መጠለያዎችን ታቀርባለች ይህ ተጨማሪ እርዳታ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2017 ዓ ም መጀመሪያ አንስቶ በአጠቃላይ ያደረገችውን የሰብአዊ እርዳታ በ1.8 ቢሊዮን ዶላር ከፍ ያደርገዋል ሲሉ የዩኤስ አይዲ ባለሥልጣን ተናግረዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች የፕሮግራም ማሳሰቢያ ያለን በእኔ አስተያየት አንዱን ጎን ብቻ ተመልክቶ የሚሰራ አይመስለኝም። በእርግጥ ተመናውና በትክክል የማይተመን የንግድ ስራ ሊኖር ይችላል። በትክክልም ደግሞ ተተምኖ የሚሰራ ሊኖር ይችላል። በሌላ በኩል ደግሞ ትልቁም ሙስና የሚካሄደውም እዚሁ ላይ ነው። ታክስ ላለመክፈል ሲባል የሚደረጉ ደግሞ እንቅስቃሴዎች አሉ። ወይም ደግሞ የታክሱ ክፍያው ዝቅ እንዲል የሚደረግ ሁኔታ አለኝ። የኢትዮጵያ ንግድ ምክር ቤት ፕሬዝደንት የነበሩትና የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መሥራች አቶ ክቡር ገናን የሰማችሁት በነገው ምሽት ለጥያቄው መልስ ፕሮግራም ላይ ለጥያቄዎቻችሁ መልስ ይሰጡናል። አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ ነው የነገው የጥያቄው መልስ። ንቅዘት ወይም ሙስና የቀረጥ አሰባሰብ የመነጋገሪያ ነጥቦች ናቸው። ክቡራትና ክቡራን አድማጮች ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀሩናል። አጠር አጠር ላለ መረጃ አንድ የዩናይትድ ስቴትስ ዶላር 23 ብር 19 ሳንቲም ተመንዝረዋል። ዛሬ ነገ ሐምሌ 28 አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንቢዋል። ከፍተኛ ሙቀቷ 23፣ ዝቅተኛው 12 ዲግሪ ሴልሲየስ ነው የሚሆነው። በነገራችን ላይ የኢትዮጵያና የጣሊያን የ1928 ወይም በኢትዮጵያ አቆጣጠር 1920 ዓመተ ምህረት ስምምነት እየተባለ የሚጠራው የውሃ ጉዳይ ስምምነትና ሌላም ብዙ ዝግብ ያስነሳ ስምምነት የተፈረመው ልክ የዛሬ 89 ዓመተ ምህረት ነበረ። ወደፊት ዘርዘር ያለ ዝግጅት ይዘን እንመለሳለን። ክቡራትና ክቡራን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። ያስተናገድናችሁ ቆንጅታዬ ና እኔም ሶሎሞን አባትንን በፕሮዲውሰሩ ንጉሱ ታምሬ፣ እንዲሁም በምሽቱ ፕሮግራም ዋና አዘጋጅ ዝታበላቸውና በሌሎችን ባልደረቦቻችን ስም እንሰናበታለን። የትግርኛ ቋንቋ ስርጭት ይቀጥላል። ደህና አደሩ ደናስጥ